መማር አለባቸው ዘለቀ ነዋሪነቷ አልበርታ ካናዳ ነው። በሙያዊ ክህሎቷ በህክምናው ዘርፍ ነርስ ናት። በተለያዩ ማህበራዊ ሚዲያ መድረኮች ተሳታፊ ስትሆን ገና መውጣት የጀመረችው ግና በቅርቡ በጀመረችው ቲክታክ መድረክ ነው። አብዛኛዎቹ የመልእክቶቿ ይዘቶች ባህላዊና ብሔራዊ ማንነት ላይ የሚያተኩሩ ሲሆኑ፣ አዝናኝና ቀልብ ሳቢ ገጽታንም የተላበሱ ናቸው። እርግጥ ነው እንደ ወቅቱ ሁሉ የሐዘን ድባብ የተላበሱ አስቆዛሚ ቪዲዮዎችም አሏት። መነሻችንን ያደረግነው ግና ለየት ባለው መጠሪያ ስሟ ወላጆችሽ ስለምን መማር ሲሉ ሰየሙሽ? በሚል ነው። ወንድሜ ነው ስሜን ያወጣልኝ። ወንድሜ ደግሞ መማር ምረት ማግኘት አለባቸው፣ መማር አለባቸው እንደማለት ነው። አንዳንድ ብዙ ሰው ያው ከትምህርት ጋር እያይዙትና ነው፣ ትምህርት መማር አለባቸው። እሱም ያስኬዳል፣ ግን የሚበልጠው ምረት ማግኘት አለባቸው፣ ምረት ይበልጣል በሚል በዛ ምክንያት ነው ስሜ የወጣው። በማህበራዊ ሚዲያ አማካኝነት አሁን እያደረግሻቸው ያሉ እንቅስቃሴዎች በእርግጥ በአዎንታዊ መልኩ ነው ተጽዕኖዎችን ለማሳደር ጥረቶች እያደረግሽ ያለሹ እና ወደዛ መስክ ለመዝለቅ እንዴት ተነሳሳሽ? ተነሳሽነቱ የመጣው ከምንድን ነው? በማህበራዊ ሚዲያ ከድሮም ጀምሮ አስባለሁ የሀገርን ባህል ማስተዋወቅ በጎ ገጻችንን ለዓለም ማስተዋወቅ ደስ ይለኛል አስብ ነበረ እና፣ አሁን ደግሞ ቲክታክ በጣም እድሉን ሰጥቷል። በፊት የማስበውን ነገር ነው ቲክታክ ላይ የማደርገው ሁሌም በቃ በጎ ባህላችንን ውብ የሆነ ካልቸራችንን ለማሳወቅ ዓለም እንዲያየው። ያ ብቻ አይደለም ኢትዮጵያውያን አሉ ትውልደ ኢትዮጵያውያን ባህላቸውን እንዲያውቁ፣ ምን አይነት ባህል ነው ያለው፣ ምን አይነት አለባበስ ነው፣ ምን አይነት ጭፈራ ነው ያለው፣ ይሄ ባህል ምናምን የሚለውን በተቻለ መጠን እኔ በገባኝ መጠን ሰዎች እንዲያውቁ ጥሩ ነገርን እንዲማሩ ውጤ የነበረ ነው። እድሉ ደግሞ ተከፍቶ ቲክታክ መጣ። በሱ መሰረት ላይክ በቲክታክ ሚዲያ ብዙ ነገር እያደረግኩ ነው ያለሁት። ፊድባኩም አለ፣ የሚሰጠው ፊድባክ ይሄ ምን አገር ካልቸር ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያሉ ሰዎች መነጋገሪያ ማለት እንዲያውቁት ይሄ ነው ካልቸር፣ ይሄ ነው ባህል እያሉ እንዲያውቁት ያደርጋል። ብዙውን ይሄ ሚዲያው ደግሞ ኢንተርናሽናል ስለሆነ ሌላውም ሌላውም አለም እንዲያዩ ያደርጋል። ጥሩ መልካም ገጽታ እንዳለን ያደርጋል። እሱን ለመያዝ ነው እና በባህልም ኮኔክት ለማድረግ ሁሌም ባህልን ባየኸው ቁጥር አገረ ነው የሚታሰበው ለምሳሌ ኦሮሞ ልብስ ለብሸ ስታየኝ የኦሮሞ ያ ክልሉን ታስታውሰዋለህ። የአማራ ክልል ለብሸ ስታየኝ የአማራ ክልል ምን ይመስላል የሚለውን ያስታውሳል እና ኮኔክሽን እንዲፈጠር ከባህላችን ጋር ከሀገራችን ጋር ትውስታውን ባህሉ ካልቸሩ እንዲያድግ ምናምን ከመፈለግም ያያ ነገር ለማንጸባረቅ ነው ሁሌም ሀሳቤ ላይ ነበረው። አሁንም እያደረኩኝ ያለሁት ማለት ነው። በባህላዊ አለባበሶች ላይ ብቻ ባይተኩርም አይደለም እንደዚሁም፣ በተለያዩ ዘርፎች ውስጥ ለምሳሌ የኢትዮጵያ አየር መንገድን ከማስተዋወቅ ረገድ፣ ከዛም ባሻገር በፖለቲካውም ዘርፍ አሁን ወቅታዊ የሆነውን እንቅስቃሴ ለምሳሌ ኖ ሞር እንቅስቃሴ እነሱንም አስመልክቶ የአያት ቅድመ አያቶቻችን ለደፈረኝ እምቢ አሻፈረኝ የጀግንነት ወኔ ውርስ ኖ ሞር አሁን ደግሞ ደስታ ሰላምሽ በዝቶ፣ ድህነት ድራሹ ጠፍቶ፣ እስከምናይ ሁሉ ተሳክቶ ኖሞር ይቀጥላል። ለጠቅላይ ሚኒስትር አብይ አህመድም እንደዚሁ ቀጥታ መልእክት፣ መልካም ሲሰሩ ደጋፊን እሰጣለሁ የሚቀጥሉት አምስት ዓመታት ያ ካልሆነም ንጥቄ ወስዳለሁ የሚሉ አስተያየቶች አሉ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአይነቱ ለየት ያለ ኢትዮጵያዊ ጠረን ያለው ባለሽመቶችን አይቻለሁ። እንኳን ደስ አለዎት ለማለት እወዳለሁ። መቼም እንኳን እኔ እርስዎም ቢሆኑ በዓሉን ያከበሩት በያነቡ ክስታ ስሜት ውስጥ መሆኑን አልጠራጠርም። ካለው የሀገራችን ወቅታዊ ሁኔታ አንጻር ማለቴ ነው። መፈናቀል ታሪክ ሆኖ ቀርቶ፣ ጦርነት ከሀገራችን ጠፍቶ፣ ህዝቤ በሰላም ወጥቶ ገብቶ፣ ማዕዱ እስከ አፋፍ ሞልቶ፣ በቀኝ እስኪል በልቶ ጠጥቶ፣ በብሔር መካለል ቀርቶ፣ የህግ አራዊቱ ተተክቶ የሚኖርባት የበለጸገች ኢትዮጵያን የሚያሳዩን ከሆነ ከልቤ ነው እንኳን ደስ አለውት። ነገር ግን ይህ ማድረግ ሳይችሉ ቢቀሩ ሌላ ማድረግ ባልችል፣ ቢያንስ እንኳን ደስ አለውት ያልኳትን የችንቃሌን መልሼ እነጥቀወታለሁ። የዛሬ አምስት ዓመት እንገናኝ ወይ ላመሰግነው ወይ በእነኚህ ሁሉ ዘርፎች በየጊዜው ፖስት ማድረጉን ምን ያህል ጊዜ ይወስዳል? ምን ያህል ያደክማል? እርካታውንስ? ወይም ደግሞ ላደረግኩት ጥረቶች በቂ ዋጋ አግኝቼበታለሁ ብለሽ የምትዩ ምን አይነት ግብረ ምላሾችን ወይም ስታገኝ ነው? ሁሌም መልእክት የምናስተላልፈው በመሰለ በምናስበው በኛ ልክ ነው። ማለት እኔ በማስበው ልክ ነው። ካሁን ለምሳሌ ጠቅላይ ሚኒስትሩ መልእክት ታስተላልፍ እሳቸው ሹመታቸውን ወስደዋል። በዛ በወቅቱ ማለት ነው። ሹመትን ሲወስዱ የሆነ አደራ መጣል አለብን፣ ነገ እንዲሰሩ፣ ነገ የተሻለ ነገር እንድትሆን፣ ሀገራችንን ለማሳደግ እንዲጠቅም፣ ሰዎች ደግሞ ያላዩትን ነገር እንዲያዩት፣ ይሄ ነገር ችግር አለ ይሄን በጎ ነገር አለ ብሎ እንዲያዩት ማድረግ ነው የኔ ዓላማ፣ ስለዚህ ፖለቲካው ውስጥ መግባት ሳይሆን ለሀገር የሚጠቅም ነገር ነው ሁሌ የሚያስደስተኝ። አገርም ይጠቅማል ብዬ ካሰብኩ አድርገዋለሁ። የኢትዮጵያ አየር መንገድም ቢሆን አገር የሚያሳድግ የአገር ኩራት ነው። እሱን ሳፖርት ማድረግ እንዳለብን፣ በራሳችን ምርት በራሳችን ነገር መጠቀም እንዳለብን የሚያበረታታ ነገር ነው። መስራት ያለብን ሌላውም ኢትዮጵያ መማር ያለበት ማለት ነው መጠቀምን በአገር ምርት። ያ ነው ኢኮኖሚ እንዲያድግ አገር እንድታድግ የሚያደርገው። ስለዚህ እሱን መሰረት ያደረገ ነው የኔ መጠያር መንገድ፣ የምሰራውበት መንገድ ዶክተር አብይንም ቸውን ለሀገር የሚያደርጉት ነገር አለ። እኛ ደግሞ እንደ አንድ ዜጋ የምንፈልገው ነገር አለ። ያን ነገር ደግሞ ባይደረግ በምንችለው መጠን መልካምን ነገር ማመስገን፣ መልካም ያልሆነን ነገር ደግሞ መቃወም እንዳለብን የሚያሳይ ነገር ነው። እና ሶሻል ሚዲያ ደግሞ ሶሻል ሚዲያ ላይ ሲቀር ሁሉም ተያየዋል። የአንዳንድ ሰው ስንፋት ነው የአንዳንድ ሰው ሀሳብ ነው። ስለዚህ ፊድባኩ ደግሞ የሰጠውትን ሀሳብ እንደግፈዋለን እንነቅፈውም አለ። እሱንም እያሰብን ምን አይነት አስተሳሰብ ነው ያለው ህዝቡ፣ በዚህ ሁኔታ ላይ ለሀገሩ ምንድን ነው እያረገ ያለው የሚለውን ነገር እናይበት ነው። ፊድባኩም ጥሩ ነበረ፣ በጣም ደስ ይላል። ሌላው ደግሞ ኖሞር ላይ የምናየው ህብረት ነው። ይሄ ትልቅ እንደ አድዋ ድል የሚታይ ትልቅ የሆነ የሀገራችን ድል ነው ማለት ኖሞር ላይ አንድ ሆነን ኢትዮጵያ ብለን የወጣ ነው። ሁሉም ሰው በየአቅጣቸው ኢትዮጵያ ለሀገሩ ማንንም ፖለቲካል ሆነ ማንንም ነገር ሳይደግፍ ለሀገሩ የወጣበት ነው። ሁሉም ነገር ሀገራችን ላይ ችግር አለ፣ አዎ ችግር አለ። ግን ሀገራችንን የሚያሳንስ ሀገራችንን የሚጎዳ ነገር ሲመጣ ግን ተባብረን እንደ አድዋ ሁሉ እጅ እንደማንሰድ ጥንካሬው እንዳለን ያሳየንበት ፓወር ነው እና እሱን የሚያበረታታ ነገሮች ነው የምንሰራው። ደግሞ ያየነው ህብረት ነገም ከነገ ወዲያ እንዲቀጥል ነው ሀገራችንን፣ ድህነቷ እንዲጠፋ፣ ሁሉ ነገር ሰላሟ እንዲመለስ የምንፈልግበትን ነገር ነው። እንደ ኖሞር ብለን አደባባይ ላይ እንደወጣ ነው፣ ለድህነትም ኖሞር የዘርነትን ኖ ሞር ማለት አለብን። አንድ ኢትዮጵያ አንድ ነገር ብለን ማሰብ አለብን። በዘር ምናምን ተከፋፍለ ያለውን አንዱ ሆኖ ያየንበት ታሪክ ቢኖር አሁን ላይ ኖሞር ብሎ የወጣው ሰልፍ ላይ ነው። እና እሱን ደግሞ ትልቅ ነገር ትልቅ አስተዋጽኦ አለው። አሁን ባለንበት ጊዜ ብዙ አይነት ችግሮች አሉ አገራችን ውስጥ ማለት ነው። ጦርነቱ አለ። የዘር የመከፋፈል የምናምን ነገር እናያለን እና እሱን አሸንፎ የወጣ ህብረት ስለሆነ እሱን ማመስገን እሱን ማበረታታት ነገም ደግሞ ሁላችንም ፓርቲስፔት የምናደርግበት ነገር መፈጠር አለበት ብዬ ስለማምን እንደዛ ነው የኔ ሀሳብ። እንግዲህ ሌላው ደግሞ ወደ አገር ቤት የመግባት የሚለው ነገር ነው። ወደ አገር ቤት መንግስት ባወጣው ጥሪ መሰረት ወደ አገር ቤት ስንገባ ለእኔ የሚገባኝ ነገር አገር ጥሪ ተቀብልን በራሱ አምኖበት ወደ ሀገር መሄድ ራሱ ትልቅ መስዋዕትነት ነው፣ ትልቅ ኩራትን ነው ለአገር አለውልሽ። እኔ ማለት አፋጣኝ ምላሽ መስጠት በጣም ይሄ የሚደገፍ ሀሳብ ነው። በተለይ ለዲያስፖራው ዲያስፖራው ያደረገው ሞመንት አሁን ኖመር ከምለው ጀምሮ የሚደረገው እንቅስቃሴ አገር የሚጠቅም ነገር ነው። አንቺስ ተጓዥ ነሽ? አዎ እኔም ተጓዥ ነኝ። በዚህ በምጓዝበት ጊዜ ሌሎች የምሰራቸው ስራዎች አሉ። በሶሻል ሚዲያ የሰበሰብኩት የእርዳታ ማስገንዘብ አለ። እሱንም ለተጎጂዎቹ ለማድረስ ነው ዋናው አላማ ች ተጎጂዎችን ማለት በአካል ተገኝቶ መረዳት ማየት፣ ደግሞ ከምንም ከምንሰማው ሌሎች ከሚነግሩን በላይ በአይን የምናምነው ነገር፣ በአይን የምታየው ነገር ሞር ላይክ ታማኝነት አለው አይደለ? ችግሩን ምን ያህል ችግሩ ግጭት አለው ምን ያህል ነው የተጎዳ ነው፣ ምን ያህል ነው ዳሜጅ የደረሰው የሚለውን ነገር ይነግረናል። ስለዚህ ያን ነው ማድረግ ያለበት። እኔ እንደ አንድ ዲያስፖራ፣ ሌላውም ዲያስፖራ ማድረግ ያለበት ሄዶ ችግሩን ማየት ጥሪን ተቀብሎ መቷል። ከመጣ ደግሞ ምንድን ነው ችግሩ፣ በምን መልኩ ነው ነገር መርዳት የምንችለው፣ ሀገራችንን ነገ ምን ብናደርግ ነው የሚለውን ነገር ግንዛቤ ይዞ ለመምጣት ነው የሚኬደው ያው ይሄኛው ጥሪ ከሌላው ጊዜ ላይ ቬኬሽን ተብሎ የሚኬድበት ምናምን አይነት ጥሪ አይደለም። ይሄኛው አገርን የማዳን ርብርብ፣ አገርን የማየት፣ አገርን ሳፖርት የማድረግ እና ለሌላው ደግሞ ለሌላው አፍሪካያን ለሌላው ሀገር ምን ያህል ጥንካሬ እንዳለን የምናሳይበት ስለሆነ ትንሽ ለየት ያደርገዋል ጉዞ ታዋቂያቸውም ቪዲዮዎችም ሆነ አሁን በንግግራችንም ወቅት ለሀገር ፍቅር ያለች ስሜት ከፍተኛ እንደሆነ ይታያል። ኢትዮጵያና ኢትዮጵያዊነት ማለት ለአንቺ ለመማር አለባቸው ዘለቀ ምን ማለት ነው? ለኔ ኢትዮጵያ ሁሌ የምትኖርባት ልብ ውስጥ ያለ ማንነቴ ማለት ነው። ለኔ ኢትዮጵያዊነት ለኔ ማንነቴ ነው፣ መገለጫዬ ነው። እኔ ናቸው ኢትዮጵያዊን የሚለኝ ሰው ገጤ ነው ገጤ ነው። የተወለድኩበት ያደግኩበት ህዝቡ፣ አፈሩ፣ አገሩ እንዳለ ሁሉ ነገሩ ለኔ ኢትዮጵያዊነቴ ነው እና ኢትዮጵያዊነትን ደግሞ የምገልጸው ባህሏን በማክበር አገርን በመደገፍ ሰውን በማክበር በዚህ በዚህ ነው ኢትዮጵያዊነት የምንገልጸው ማለት ነው። በማህበራዊ ሚዲያ ህይወት ውስጥ ተሳትፎ ሲደረግ፣ በእርግጥ ብዙዎች ለመልካም ነገር ይጠቀሙበታል፣ ሌሎችም ደግሞ አሉታዊ ለሆኑ ተጽዕኖዎች ማሳደርም እንደዚሁ ይገለገሉበታል፣ በማወቅም ሆነ ባለማወቅ። በዚህ አጋጣሚ አንቺ ተሞክሮዎች ምን ይመስላሉ? ሰዎችስ ለበጎ ተጽዕኖዎች እንዲጠቀሙባቸው ለማድረግ በንቺ ምክረ ሀሳብ ምን ይሆናል? ሁላችንም ሰው ስንሆን በጎና መጥፎውን ለይተን እናውቃለን። ሁሉም ሰው ማድረግ ያለበት እንግዲህ ብዬ የማስበው አንደኛ ከእግዚአብሔር ጋርም የሚያስታርቀን ከሁሉም እምነት ጋር የምንታረቀው በጎ ነገር በማድረግ ነው እንጂ መጥፎን ነገር በማበረታታት ወይም መጥፎ ነገር በማድረግ ምንም የሚገኝ ጥቅም የለም። ስለዚህ ሶሻል ሚዲያን ብንችል በበጎ ነገር አንድነትን በመስበክ ፍቅርን በመስበክ ጥላቻን በማስወገድ ዘረኝነትን፣ ዘረኝነት መጥፎ በሽታ ነው ሀገራችን ላይ የገባው ማለት ነው። እሱን በመቃወም ዝም በማለት ሳይሆን በመናገር ማለት ይህ መሆን የለበትም በማለት ነው። ሶሻል ሚዲያን ለበጎ ነገር መጠቀም፣ ሰዎችን መርዳት፣ ማስተባበር። እኔ አሁን ላይክ ለምሳሌ በፕሮፌሽናል ነርስ ነኝ። በእነርስ ወ የምሰራቸው ስራዎች አሉ። ከዛ ባሻገር ነው እንግዲህ አገርን ለማስተዋወቅ የበጎ ስራን በመስራት በዚህ በዚህ የምሳተፈው ማለት ነው። ከዛ ከስራዬ ውጭ በሆኑ ነገሮች ነው ሀገር የሚጠቅም ስለሆነ በዛ ነገር መሳተፍ። ሌላውም ሰው እንዲህ ማድረግ አለበት፣ አገር የሚጠቅም ነገር በማድረግ አንድነትን በመስበክ ሁሌም መጥፎ ገጸ ባህሪ ይሄ ስድብ፣ መተዳደቡ፣ ዘረኝነትን ማስፋፋቱ፣ ጥላቻ ማንገሱ ቀርቶ ለጥሩ ነገር ለጥሩ ነገር ብቻ መጣር ቢኖር ደስ ይለኛል። ሶሻል ሚዲያንም ለዛ ነገር ብንጠቀመው ሰውን የምንረዳበት ሰው ተባብሮ አሁን በተለይ እንደዚህ ኢንፍሉንስ የሚያደርጉ ሰዎች አሉ ሶሻል ሚዲያ ላይ እና ብዙ ጊዜ በሌላ ነገር ኢንፍሉንሱ ከማድረግ ይልቅ መልካም ነገር ሊሰርተ ብናሳለች ነገ ከነገ ወደ እኛም የምንተነፍስ በጥሩ እንቅልፍ የምንተኛበት ነገር ይሆናል ብዬ ነው የማስበው። በኔ አስተሳት እንግዲህ በኔ አመለካከት የአንችን ስራዎች በማህበራዊ ሚዲያ ላይ ለማየት የሚሹ ወገኖች ቢኖሩ እንዴት መመልከት ይችላሉ ወይም ሊከተሉ ይችላሉ? ማር ዶት ኤ ነው የሚለው ቲክታክ ላይ የቲክታክ አካውንት ስሜ፣ በሱ ፎሎ በማድረግ ማየት ይቻላል። ብዙ ስራዎች ሰርተናል። በተለይ በተፈናቀሉት ለተጎዱ ወገኖቻችን በሚል በብዙ ነገር ጨረታዎችን በማድረግ ብዙ ነገሮች ቻሌንጆች የሚባሉ ነገሮች አሉ ቲክታክ ላይ። እንደሱ አይነትን በማድረግ ብዙ በበጎ ነገር እንሳተፋለን። ማለት እኔ ብቻ ሳልሆን ሌሎችም ቲክታክ ላይ ያሉ ሰዎች በሙሉ ተሳትፎበታል። እሱ ብቻ አይደለም፣ ፕላትፎርም መማር አለባቸው። ፌስቡክ ላይ አለኝ መማር አለባቸው። ሜል አካውንት ኢንስታግራም ላይም የሚመርስ ይላል። ኢንስታግራም ላይም አለኝ አካውንት፣ በተለያየ አካውንት በሶስቱ ሚዲያዎች ሁሌም አገር ማስተዋወቅ፣ ለሀገር ጥሩ ነገር መስራት ነው። ብዙ ጊዜ ማስተላልፈው እሱ ነው። ሰዎች እሱን ደግሞ የሚደግፉ ከሆነ ደስ ይለኛል። ፎሎ ቢያደርጉና ሀገራቸውን ቢያውቁ ካልቸራቸውን ነገ ደግሞ የተሻለ ነገር ሲሰራ ማየት የሚችሉ ወደፊት እንደ አይነት ነገሮችን የመስራት ዓላማው ስላለኝ ሰፋ አርጌ ሞር ካልቸሩን ለማስተዋወቅ ማስተዋወቅ፣ ኢትዮጵያዊነትን አንድነትን የሚሰብክ ኮኔክት ከሀገራችን ጋር ኮኔክት የሚያደርግ ነገር ስለሆነ ሰው ፎሎ አድርጎ እስፔሻሊ ትክታክ ላይ ብዙ ነገር ማድረግ ስለሚቻል እንታ ላይ ፎሎ ቢያደርጉና ቢያዩ ቢከታተሉ ደስ ይለኛል። ነርስ መማር አለባቸው። ዘለቀ ስለ ቃለ ምልልሱ እናመሰግናለን። መልካም መንገድ። ካሳሁን እድል ስለተሰጠኝ በጣም የማመሰግነው ማመሰግነው ስጠልን ኢትዮጵያ ለዘላለም ትኑር። አመሰግናለሁ።